ከቅርብ ጊዜ ወዲህ የአውሮፓ ህብረት አባል ሀገሮች በጣሊያንና በግሪክ የሚገኙ ተገን ጠያቂዎች 160 ሺህ የሚሆኑትን በእያንዳንዱ አባል ሀገር እንደሚከፋፈሉ ተስማምተው እንደነበር ይታወቃል። በዚህ ስምምነት መሰረት ስዊድን የመጀመሪያዎቹን ስደተኞች ዛሬ ከጣሊያን ወደ ስዊድን እንደሚመጡ አድርጋለች። በዛሬው ዕለት ወደ ስዊድን የገቡት ተገን ጠያቂዎች ሁሉም ኤርትራውያን ሲሆኑ ቁጥራቸውም 19 ናቸው። ቁጥራቸው ለምን አነስተኛ እንደሆነ በአውሮፓ ህብረት ወደ ስዊድን ለሚመጡ ተገን ጠያቂዎች አስተባባሪ የሆኑት አንድሬ ኒለን ሲመልሱ ወደዚህ የሚመጡት የመጀመሪያዎቹ ስደተኞች ቁጥራቸው አነስተኛ የሆነበት ምክንያት ይህ የሙከራ ብለን ያደረግነው ስለሆነ ነው። በሚቀጥለው ሳምንት በዛ ያሉ የሶሪያ ስደተኞች ይገባሉ። እንደዛ ያልን በሚቀጥሉት ሁለት ዓመታት ጊዜ ውስጥ አምስት ሺህ ሰባት መቶ ተገን ጠያቂዎች ከጣሊያንና ከግሪክ እንቀበላለን። ስዊድን ወደ አገሯ ለሚገቡ ተገን ጠያቂዎች የምትከተለው አሰራርና ደንብ አለ። እነኚህ አሁን በአውሮፓ ህብረት ስምምነት ወደ ስዊድን የሚመጡት በምን አይነት መመዘኛ እንደተመረጡ አንድሬ ሲያብራሩ የመጀመሪያው መመዘኛ ስደተኞቹ የሚያቀርቡት የተገን ጥያቄ ተአማኒነት ሲሆን ሁለተኛው መመዘኛ ደግሞ ወደዚህ የሚመጡት ተገን ጥያቄዎች አስቀድመው እዚህ ሀገር የሚኖሩ ዘመድ ወይንም ጓደኛ መኖራቸውን ማረጋገጥ ነው። እንደሚታወቀው አውሮፓ በአሁኑ ሰዓት በስደተኞች ተቅለቅልቃ ቀውስ ላይ ትገኛለች። ይህም ለእያንዳንዱ አባል ሀገር ከፍተኛ ጫና ፈጥሯል። በዚህ የተነሳ ተገን ጥያቄዎቹ ጥያቄዎቹን ካቀረቡበት ቀን ጀምሮ ውሳኔ እስከሚሰጣቸው ጊዜ ረዘማ ያለ ጊዜ ይጠብቃሉ። አሁን በዚሁ በአውሮፓ ህብረት ስምምነት መሰረት ወደዚህ የሚመጡት የተለየ ቅድሚያ ይሰጣቸዋልን? አንድሬ ሲመልሱ፣ ጉዳያቸው በተለየ አይታይም። ሆኖም አስቀድመን የተዘጋጀንበት ጉዳይ ስለሆነ ምናልባት ከሌላው ቀለል ያለ ሊሆን ይችላል። በስምምነቱ መሰረት ስደተኞቹ ወደ ስዊድን ሲመጡ ወጪውን ማን ነው የሚችለው? በስምምነቱ መሰረት የመጓጓዣ ወጪውን የሚችለው የአውሮፓ ህብረት ሲሆን ለዚህም ወጪ የሚውል ለእያንዳንዱ አባል አገር የተመደበ ባጀት አለ። የስዊድን የስደተኞች ጽፈት ቤት በዛሬው ዕለት በድኅረ ገጹ ላይ ባሰፈረው መረጃ መሰረት እነኚህ ወደ ስዊድን የገቡት 19 የኤርትራ ስደተኞች 14ቱ ወንዶች፣ የተቀሩት ደግሞ አምስቱ ሴቶች ሲሆኑ ዕድሜያቸውም ከ25-40 ዓመት ክልል ውስጥ እንደሚገኝ አስታውቋል። በተጨማሪ ይህ የመጀመሪያውና የሙከራ በመሆኑ በተለያየ አገሮች አትኩረት ሰጥቶ እንደሚገኝና ከዚህ ልምድ ተቀስሞ ለወደፊቱ ምቹ ሁኔታ እንደሚያመቻችላቸው ጽሕፈት ቤቱ አክሎ ገልጿል። ይህ በስዊድን የተጀመረው የመጀመሪያው ሂደት በሚቀጥሉት ሳምንታት ወደ መቶ የሚጠጉ ሌሎች ተገን ጠያቂዎች ወደ ሌሎች የአውሮፓ አገሮች እንደሚዘዋወሩ መረጃዎች ይጠቁማሉ። ለዶቸ ቬለ ለተጠናከረው ዘገባ ቴዎድሮስ ምረቱ ስቶክሆልም ስዊድን